በአማራ ክልል በዋግ ምራ ብሔረሰብ አስተዳደር ዞን የኮሚኒኬሽን ጽህፈት ቤት ኃላፊው አቶ ከፍ ያለው ደበሽ የተናገሩትን እናስቀድም። በሰቆጣ ወረዳ ስር የሚገኝ አካባቢ ነው። በዛ ስር በከባድ መሳሪያ አንድ ቤት ላይ ስምንት ንጹሃን ሰዎችን ሴቶችና ህጻናት ናቸው። አስሩም በከባድ መሳሪያ ጨፍጭፈዋቸዋል። ከአስሩ ውስጥ ሶስቱ ተፈናቃዮች ናቸው። ሰዎቹ ጋር ተጠግተው አብሮ የኖሩ ናቸው። አንድ ላይ ሆነው እየተጫወቱ ያውቁ ባሉበት ቦታ ነው። ቀደም ብዬ እንደጠቆምኩት በአማራ ክልል በዋግ ህምራ ብሔረሰብ አስተዳደር ዞን የኮሚኒኬሽን ጽህፈት ቤት ኃላፊው አቶ ከፍ ያለው ድበሽ የተናገሩትን ነበር የሰማችሁት። በአካባቢው ስላለው ግጭት ወይም የሚካሄደውን ጦርነት አስመልክቶ የተናገሩት ነው። ህወሓት በበኩሉ ንጹሐን ዜጎችን ኢላማ እንደማያደርግ ማስታወቁ ይታወሳል። ዝርዝሩ በመጽሔት ክፍለ ጊዜ ይሰማል። ማክሰኞ ጳጉሜ 1 2014 ዓ ም ጤና አስጥልኝ እንደምናመሻችሁ፣ ክብራትና ክብራን አድማጭ ተመልካቾቻችን አስተናጋጃችሁ አሉላ ከብድ ነኝ። የቴክኒክ አቀናባሪው ኤልያስ አስማረ ነው። የዕለቱ ዜና አቅራቢ ደረጀ ደስታ ከተቀሩት ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በመንግስትና በትግራይ አማጽያን ኃይሎች መካከል ዳግም ያገረሸው ግጭት የሚቆምበትን መንገድ ለማፈላለግ የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ዛሬ ማክሰኞ ኢትዮጵያ ውስጥ መገኘታቸውን አጃንስ ፍራንስ ፕሬስ ኤኤፍፒ ዘገበ። ዩናይትድ ስቴትስ ባለፈው ሳምንት መገባደጃ ልዩ መልእክተኛዋን ወደ ኢትዮጵያ የላከችው ሁለት ዓመት ለሰብአዊ ቀውስ ማብቂያ ተስፋ ተጥሎበት የነበረውን ለወራት የቆየው የተኩስ አቁም ፈርሶ ውጊያው ማገርሸቱን ተከትሎ ነው። የተባበሩት መንግስታት የአፍሪካ ቀንድ ልዩ መልእክተኛ ሀና ሰርዋ ቴቴ ከዩናይትድ ስቴትስ ልዩ መልእክተኛ ጋር ዛሬ በአዲስ አበባ መነጋገራቸውን፣ ነገር ግን ቀጣይ የጋራ ተልእኮ እቅድ የለም ሲል የመንግስታቱን ድርጅት ቃል አቀባይ ዋቢ አድርጎ ኤኤፍፒ ዘግበዋል። ልዩ መልእክተኛው በኢትዮጵያ እያደረጉ ያሉትን የሥራ ጉብኝት ዝርዝር አስመልክቶ ከጠቅላይ ሚኒስትር ዓብይ አህመድ መንግስትም ሆነ ከዩናይትድ ስቴትስ ባለስልጣናት የተሰጠ ዝርዝር መረጃ ያለመገኘቱንም የኤፍፒ ዘገባ አመልክተዋል። አድማጮች፣ የዚህን ዝርዝር በመጽሔት ክፍለ ጊዜ እንመለስበታለን። የሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ኃላፊ አቶ ኃይሉ ከበደ በፌዴራሉ መንግስት በአሸባሪነት ከተፈረጀው ህወሀት ጋር ምስጢራዊ ግንኙነት በመፍጠር ወንጀል ተጠርጥረው በዛሬው ዕለት ፍርድ ቤት ቀረቡ። ፖሊስ አቶ ኃይሉ ከበደ በተጠረጠሩበት ወንጀል ዙሪያ የምርመራ ስራውን በሰውና በሰነድ ማስረጃ ለማጣራት እንዲችል የ14 ቀን የጊዜ ቀጠሮ እንዲሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎትን ጠይቋል። የተጠርጣሪው ጠበቃ በበኩላቸው በተጠርጣሪው አያያዝ ዙሪያ ማብራሪያ እንዲሰጣቸው ፍርድ ቤት ቤቱን ጠይቀዋል። ፖሊስ የጠየቀውን የ14 ቀን ቀጠሮ በመቃወም ተጠርጣሪው ዋስትና እንዲፈቀድላቸው ተከራክረዋል። ፍርድ ቤቱ ደግሞ መቃወሚያውን ውድቅ በማድረግ ፖሊስ የጠየቀውን የ14 ቀን ምርመራ ጊዜ በመፍቀድ ለመስከረም 5 ቀን 2014 ዓ ም ቀጠሮ ሰጥቷል። ዝርዝሩን ገብረ ሚካኤል ገብረ መድህን ያቀርበዋል። የሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ኃላፊ አቶ ኃይሉ ከበደ በዛሬ ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበዋል። የፌዴራል ፖሊስ ፖለቲከኛውን በሽብር ፈጠራ ወንጀል እንደጠረጠራቸውም ገልጿል። አቶ ኃይሉ ከበደና ከሳቸው ጋር የተያዙት ኮሎኔል ኪዳነ ገብረ እግዚአብሔር በአሸባሪነት ከተፈረጀው ህወሀት ጋር ግንኙነት በመፍጠር ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ እንደተንቀሳቀሱ ፖሊስ በጽሑፍ አስረድቷል። አሁን እየተደረገ ያለውን ጦርነት በመንግስት ሆን ተብሎ የተጀመረ በማስመሰል በሀገሪቱ ውስጥ ሰላምና መረጋጋት እንዳይኖር፣ ንጹሐን ዜጎች እንዲገደሉ፣ ከቀያቸው እንዲፈናቀሉ፣ ንብረታቸው እንዲዘረፍ እንዲሁም ህዝብ በመንግስት ላይ እምነት እንዳይኖረው በማድረግ ወንጀል እንደጠረጠራቸውም አመልክቷል። የምርመራ ስራውን በሰውና በሰነድ ማስረጃ ለማጣራትም የ14 ቀን የቀጠሮ ጊዜ እንዲሰጠው ፍርድ ቤቱን ጠይቋል። የተከሳሽ ጠበቃ አቶ ሀፍቶም ከሰተ በበኩላቸው አቶ ኃይሉን በወንጀል ለመጠርጠር የሚያበቃ በቂ ምክንያት ስላልቀረበ ተጨማሪ ቀን መጠየቅ የለበትም በማለት ተቃውመዋል። በአያያዛቸው ዙሪያም ፍርድ ቤቱን ማብራሪያ ጠይቋል። አቶ ኃይሉ ነሐሴ 23 ቀን 2014 ዓ ም ባልታወቁ ሰዎች ተወስደው እስከ ነሐሴ 28 የት እንደቆዩ አይታወቅም። ስለዚህ ማንና በምን አግባብ እንደያዛቸው ፍርድ ቤቱ ያጣራልን ብለናል። በሌላ በኩል ደግሞ ከነሐሴ ሀያ ስምንት ከቅዳሜ ቀንም ጀምሮ ዛሬ በአራተኛው ቀናቸው ነው ፍርድ ቤት የቀረቡት። ከአርባ ስምንት ሰዓት በላይ ሆነዋቸዋል። ስለዚህ ይሄም ለምን እንደተደረገ እንዲጣራልን ፍርድ ቤቱን ጠይቀናል። በሌላ በኩል ደግሞ እየተጠየቀ ያለው የጊዜ ቀጠሮ መጠየቂያ ምክንያት እነሱን በዚህ በሚባለው ወንጀል ለመጠርጠር በቂ ምክንያት የለም፣ ማስረጃ የለም፣ መነሻ የሚሆን ምስክርም የለም፣ ምርመራ መዝገብም አልተደራጀም። ስለዚህ በዚህ መነሻ ምክንያት በሌለበት በሕገ መንግስቱ ሰው ለመያዝ አስሮ ለማቆየት ትክክል አይደለም። ስለዚህ ዋስትና ሊፈቀድላቸው ይገባል። የሚፈቅድም ከሆነ ፍርድ ቤቱ የምርመራ መዝገብ ካለ አይቶ ነው ያንን ማድረግ ያለባቸው በሚል ነው የተከራከር ነው። የፖሊስንና የተጠርጣሪ ጠበቃን አስተያየት ያዳመጠው ፍርድ ቤቱም ፌዴራል ፖሊስ አቶ ኃይሉን ከማን እንደተረከባቸው እስከ ነሐሴ 28 ድረስ በነበሩት አምስት ቀናት በማን እጅ እንደቆዩና አያያዛቸው ምን ይመስል እንደነበረ የሚጠይቅ አቤቱታ በጽሑፍ ይቅረብ ብሏል። ፖሊስ የምርመራ መዝገብ ማደራጀት ያልቻለው ቅዳሜና እሁድ ስለነበረ እንደሆነ በመግለጽ ከነሐሴ 28 2014 ጀምሮ ፖሊስ የጠየቀውን የ14 ቀን ተጨማሪ ጊዜ በመፍቀድ ለመስከረም 5 ቀን 2015 ዓ.ም ቀጠሮ ሰጥቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ደቡብ ሶማሊያ ረሃብና ቸነፈር ጠርዝ ላይ ናት ሲሉ አካባቢውን የጎበኙ አንድ የተባበሩት መንግስታት ድርጅት ባለስልጣን አስታወቁ። ሙሐመድ ሼክ ኑር ከመቋዲሾ የላከውን አጭር ዘገባ እንግዱ ወልዴ ያቀርበዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የአስቸኳይ እርዳታ አስተባባሪ ኃላፊ የሆኑት ማርቲን ግሪፊትስ እንዳስጠነቀቁት ከአርባ ዓመታት በኋላ የተከሰተው አስከፊ ድርቅ ሶማሊያን ረሃብ ጠርዝ ላይ አስቀምጧታል። ባለፈው ሳምንት የድርቁን ሁኔታ ለመገምገም እና ከተጎጂዎች ጋር ለመነጋገር ሶማሊያ የነበሩት ኃላፊው በሰጡት ጋዜጣዊ መግለጫ ላይ እንዳሉት በደቡብ ሶማሊያ ውስጥ በአመቱ መጨረሻ ረሃብ ሊከሰት እንደሚችል ተጨባጭ ማሳያዎች አሉ ብለዋል። ኃላፊው ከፍተኛ የድርቅ ተጎጂዎች የሚገኙበትን ሞቃዴሹን እንዲሁም በደቡብ ከሚገኙ ከተሞች አንዷ የሆነችውንና ረሃብ የተገረጠባቸው በርካቶች የሚገኙባትን ባይደዋን ጎብኝተዋል። በባይዳዋ ቆይታቸው የሀገር ውስጥ ተፈናቃዮች የሚገኙበትን ካምፕ እንዲሁም በተመጣጠነ ምግብ እጥረት የሚሰቃዩ ሕፃናት የሚገኙበትን ሆስፒታል የጎበኙ ሲሆን በተመለከቱት ነገር መደንገጣቸውን ተናግረዋል። ከፍተኛ ቁጥር ያላቸው ሶማሊያውያን እያሳለፉ ያለውን መከራና ስቃይ ስመለከት በጣም ደንግጫለሁ። የረሃብና ቸነፈር አደጋ ከደጃፍ ቆሟል። የመጨረሻውን ማስጠንቀቂያ እናስተላልፋለን። ግሪፊትስ ማስጠንቀቂያቸውን በመቀጠልም የመከላከል እርምጃ በወቅቱ ካልተወሰደ ባይደዋ እና በአቅራቢያዋ የምትገኘው በረሃ ካባ የረሃቡ ማዕከል ይሆናሉ ብለዋል። ዛሬ የወጣው የሶማሊያ የምግብ ዋስትናና የተመጣጠነ ምግብ ጥናት እንደሚያመለክተው በምጪው ህዳርና ታሕሳስ ወር በማዕከላዊ ደቡብ ባህረ ሰላጤ ክልል የቸነፈር አደጋ እንደሚጠብቅ ተጨባጭ ማስረጃዎች አሉ። እየመጣ ያለው የረሃብ አደጋ ከ10 ዓመታት በፊት ከተከሰተው ጋር ተመሳሳይ ነው። በእንደ አውሮፓውያን አቆጣጠር 2011 የተከሰተው ረሃብ የ260 ሺህ ሶማሊያውያንን ሕይወት ቀጥፏል። ከዚህም ግማሹ ሕጻናት ናቸው። በሶማሊያ ባህረ ሰላጤው ክልል ያለው ሁኔታ ረሃብ ተብሎ ሊጠራ ትንሽ የቀረው ነው። በሺ የሚቆጠሩ ከረሃብ ጋር ተፋጠዋል። የተባበሩት መንግስታትና የሶማሊያ መንግስት እንደሚገልጹት 7.8 ሚሊዮን ሰዎች የሰብአዊ እርዳታ የግድ ያስፈልጋቸዋል። የሩሲያ ዩክሬንን መውረር የሰብአዊ ስራዎች ወደዛን እንዲያተኩሩ በማድረጉ በሶማሊያ ያለው ሁኔታ እንዲባባስ አስተዋጽኦ አድርጓል። በከፍተኛ የምግብ እጥረትና የዋጋ መናር የተመታችው ሶማሊያ ከጦርነቱ በፊት ዘጠና በመቶ የሚሆነውን ስንዴ የምታስመጣው ከሩሲያና ከዩክሬን ነበር። በቡርኪና ፋሶ ሰሜናዊ ግዛት ውስጥ ትናንት ሰኞ በተቀበረ ፈንጂ ላይ በወጣ ተሽከርካሪ በደረሰ ፍንዳታ 35 ሰዎች ሲሞቱ 37 ደግሞ መቁሰላቸውን የአገሪቱ ጊዜያዊ መንግስት አስታወቀ። ተሽከርካሪው ወደ ኡጋዱጉ በአጀብ ያመሩ ከነበሩ ተሽከርካሪዎች መካከል አንዱ መሆኑ ተገልጿል። የፈንጂው አደጋ የደረሰው የእስላማዊ ታጣቂዎች ጥቃት እያየለ በመጣበት ዲጅቦና ዲጅቦና ቧሮዛኛ በተባሉ ከተሞች መካከል በሚገኝ ስፍራ መሆኑን ተመልክቷል። ባለፉት አስር ዓመታት በምዕራብ አፍሪካ ከአልቃይዳ እና እስላማዊ መንግስት ጋር በተሳሰሩ ቡድኖች የሚደርሰው ጥቃት እያየለ መምጣቱን የሮይተርስ ዘገባ ጨምሮ አመልክቷል። በቡርኪና ፋሶ ከአስር ሰዎች አንዱ በግጭት በምግብ ዋስትና ዕጦት የተነሳ አካባቢውን ለቆ የተፈናቀለ መሆኑ በዘገባው ተገልጿል። የቡርኪና ፋሶ የቀድሞ ፕሬዝዳንት ራጅ ካቦሬ በወታደራዊ መፈንቅለ መንግስት ከተወገዱበት ከባለፈው ጥር ወዲህ በአገሪቱ ተስፋ መቁረጥ መንገሱ ተዘግበዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የሩሲያ መከላከያ ሚኒስቴር ዩክሬን ውስጥ በማካሄድ ላይ ለሚገኘው ውጊያ በሚሊዮኖች የሚቆጠሩ ሮኬቶችንና የመድፍ ጥይቶችን ከሰሜን ኮሪያ ለመግዛት በሂደት ላይ መሆኑን በዩናይትድ ስቴትስ የመረጃ ተቋም ዝቅተኛ ደረጃ የተሰጠው አንድ አዲስ መረጃ አመልክተዋል። ስማቸውን መግለጽ ያልፈለጉ አንድ የዩናይትድ ስቴትስ ባለስልጣን ሩሲያ ፊቷን ወደ ተገለለችው ሰሜን ኮሪያ ማዞሯ የሩሲያ ጦር በማዕቀቡና በመሳሪያ ቁጥጥር የተነሳ በዩክሬን ከፍተኛ የጦር መሳሪያ አቅርቦት ችግር እየገጠመ መሆኑን ያሳያል ማለታቸውን አሶሴትድ ፕሬስ ዘግቧል። የዩናይትድ ስቴትስ የደህንነት ባለስልጣናት ሩሲያ ተጨማሪ የጦር መሳሪያዎችን ከሰሜን ኮሪያ ትፈልጋለች ብለው እንደሚያምኑም ዘገባው አመልክቷል። ይሁን እንጂ የመሳሪያዎቹ መጠን ምን ያህል ሊሆን እንደሚችል ባለስልጣናቱ አልገለጹም። መረጃዎቹ የተገኙት የባይደን አስተዳደር በቅርቡ የሩሲያ ጦር በዩክሬን ለሚያካሂደው ጦርነት ኢራን ስሪት የሆኑ ድሮኖችን ባለፈው ነሐሴ መረከቡን ካረጋገጡ በኋላ መሆኑን ተነግረዋል። ዋይት ሀውስ ባለፈው ሳምንት ባወጣው መግለጫ ሩሲያ ከቴሄራን የወሰደቻቸው ድሮኖች የቴክኒክ እክል የገጠማቸው መሆኑን አመልክተዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በዋይት ሀውስ ቤተ መንግስት የግድግዳ ወለል ከቀድሞ ፕሬዝደንቶች ተርታ ለታሪክ የሚቀመጠውን የፎቶግራፍ ምስላቸውን ንድፍ በመግለጥ ይፋ የሚያደርጉትን የቀድሞ ፕሬዝደንት ባራክ ኦባማና ባለቤታቸው ሚሼል ኦባማን ተቀብለው እንደሚያስተናግዱ አስታወቁ። ከቅርብ ጊዜ ወዲህ ባለው ልማድ የአሁኑ ፕሬዝደንቶች ፎቶግራፎቻቸውን የቤተ መንግስቱ ክምችት አካል አድርገው የሚያኖሩትን ከነሱ ቀድሞ የነበሩትን ፕሬዝዳንቶች ማስተናገዳቸው የተለመደ መሆኑን አሶሲዬትድ ፕሬስ ዘግበዋል። ከፕሬዚደንት ባይደን በፊት የነበሩት የቀድሞ ፕሬዚደንት ዶናልድ ትራምፕ ይህን ልማድ በራሳቸው አስተዳደር ዘመን አልተከተሉም። በዚህ የተነሳ ባይደን በምክትል ፕሬዚደንት ያገለገሏቸውን ፕሬዚደንት ኦባማንና ባለቤታቸውን የፎቶግራፍ ንድፍ የማኖር ስነ ስርዓት እንዲያካሂዱ መደረጋቸው ተመልክተዋል። የዋይት ሀውስ ቤተ መንግስት የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ከሆኑት ጆርጅ ዋሽንግተን ጀምሮ ያሉትን ፕሬዚደንቶችና ቀዳማዊ እመቤቶች ፎቶግራፎችን በቅደም ተከተላቸው ደርድሮ ማስቀምጡ የተለመደ መሆኑ ተነግረዋል። ፕሬዚደንቶቹና ቀዳማይ እመቤቶቹ ምስላቸውን በስዕል ቀርጾ የሚያስቀር የራሳቸው አርቲስት የሚመርጡ መሆኑም ተመልክተዋል። ሊዝ ትረስ ከዛሬ ጀምሮ የእንግሊዝ ጠቅላይ ሚኒስትር ሆነዋል። የ47 ዓመቷ ትረስ እንግሊዝን በመምራት ሶስተኛዋ ሴት ጠቅላይ ሚኒስትር ሲሆኑ በስድስት ዓመት ውስጥ ደግሞ አራተኛው ጠቅላይ ሚኒስትር ሆነዋል። የቀድሞው ጠቅላይ ሚኒስትር ቦሪስ ጆንሰንን የተኩት ትረስ ከባድ የኢኮኖሚና እየናረ የመጣው የኃይል አገልግሎት ዋጋ እንደሚጠብቃቸው ተመልክተዋል። ትረስ የወግ አጥባቂው ፓርቲያቸው መሪና ጠቅላይ ሚኒስትር ሆነው በፓርቲያቸው መመረጣቸውን ትናንት መዘገባችን ይታወሳል። ለምሽቱ የተመደበው የዜና ሰዓት በዚህ አብቅተዋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ ያለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስክስታችንን ነው። በጳጉሜ 1 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ የቴክኒክ መሐንዲሱ ሻቻንግ የምስል ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ የዕለቱ ዋና አዘጋጅ ቆንጅ ይታየናት የወብና ማኅበራዊ መገናኛ ቅንብሮች አሰናጃችን ደግሞ አባየው ገበያው በቀጥታ የስርጭታችን ምስልና ድምፅ አቀናባሪው ዙቤር ጠይብ ነው። ባለም ዜናዎች የጀምረው መደበኛ ፕሮግራማችን በ1922 እና 25 ሜትር ባንዶች እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ መጽሔቱ ክፍለ ጊዜ እናልፋለን። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር ዞን ሰቆጣ ወረዳ ልዩ ስሙ ወለህ ማርያም በተባለ ቀበሌ አንድ የአንድ ቤተሰብ አባላት የሆኑ አስር ንጹሐን ዜጎችን ከህወሓት በተኮሰ በተባለ ከባድ መሳሪያ መገደላቸውን የዞኑ አስተዳደርና የሟቾች ቤተሰቦች ተናገሩ። ከሟቾቹ መካከል በቅርቡ የተዳረች ሙሽራ እንደምትገኝበት የዞኑ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ከፍ ያለው ደበሽ ተናግረዋል። ከነኚህ ቤተሰብ አባላት በተጨማሪ ሁለት ወጣቶች በህወሓት ታጣቂዎች መገደላቸውን በመግለጽም ወንጅለዋል። ከህወሓት በኩል በዚህ አዲስ ጥቃት ዙሪያ የተሰማ ቀጥተኛ ምላሽ ባይኖርም ቀደም ሲል የተሰነዘሩ መሰል ውንጀላዎችን ንጹሐንን ኢላማ እንደማያደርግ በመግለጽ አስተባብሏል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ትናንት ለጋዜጠኞች በሰጡት ማብራሪያ ተዋጊዎቻቸው ህዝብን ኢላማ እንደማያደርጉና የተማረኩ ታጣቂዎችን ሳይቀር በተገቢው መንገድ እንይዛለን ብለዋል። አስቴር ምስጋናው ተከታዩን አጠናቅራለች። ከዋግምራ ዞን ያነጋገርኳቸው ስማቸው እንዲገለጽ ያልፈቀዱ ወይዘሮ በሰቆጣ ከተማ ዙሪያ የምትገኘው የወልህ ማርያም ቀበሌ ነዋሪ ናቸው። የህወሓት ታጣቂዎች ቀበሌዋን በተቆጣጠሩ ዕለት ማለትም በእርሳቸው አገላለጽ የባለ እግዚአብሔር ዕለት እህታቸው ከነ ቤተሰቦቻቸው መገደላቸውን ይናገራሉ። ሁሉም ነዋሪ በሩን ዘግቶ በፍርሃት ውስጥ ነበርን የሚሉት የሟች እህት የተኩስ ድምፅ ጋብ ማለቱን ተከትሎ ሲወጡ የእህታቸውንና የልጆቻቸውን አስክሬን መመልከታቸውን መሆኑን ይናገራሉ። ቀን ስድስት ሰዓት ግድም ነው ጥቃት የተፈጸመው። ውስጡ ነበር ተዘግተን እንጂ ዛው ነበርኩኛው። ጎረቤቷ መጥተው ተፈናጣዮች ነበሩ ያው እነሱ ጋር የተጠጉ ያው ህዛ ገብተው ሲጠዩ እነሱ ሲንጫጩ እኛ ደግሞ ያው እየተተኮሱ ስለነበረ ፈርተን ትንሽ ረፍት ሲሰጥ ወጥተን ስናይ እንዳለ ቤቱ ዝም ብሎ ሬሳ በሬሳ ነው። ወዲያ ወጥተን ተጫጭተን ሰውም ደረሰ ወታደሩም ተረዳዳም ቀረቁም ተረዳዱም ወዲያ ሰው ደረሰልን። እየቀዘቀዘ ሲመጣ ሬሳውን አውጥቶ አውጥቶ እንትን አረጉት። ሚካኤል የተቀበሩ አስር ሬሳ ነው። ይመደ ምሽራዊቱ አሁን ጥር መጨረሻ ነው ያገባቸው ቆርባ ነው ያገባች ነው። የዋግምራ ዞን የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊ አቶ ከፍ ያለው ደባሽ ለአሜሪካ ድምጽ በሰጡት ቃል የህወሀት ታጣቂዎች በዞኑ ዋና ከተማ ሰቆጣ ዙሪያ የምትገኘውን ወለህ ማርያም የተባለችውን ቀበሌ ነሐሴ 29 ቀን 2014 በተቆጣጠሩበት ወቅት በተኮሱት ከባድ መሳሪያ አስር የአንድ ቤተሰብ አባላትን መግደላቸውን አረጋግጠዋል። በሰቆጣ ወረዳ ፍሬ የሚገኝ አካባቢ ነው። በዛ አስር በከባድ መሳሪያ አንድ ቤት ላይ አስር ሰዎች አስር ንጹሃንፊዎች ሰዎችን፣ ሴቶችና ህጻናት ናቸው። አስሩም በከባድ መሳሪያ ጨፍጭፈዋቸዋል። ከአስሩ ውስጥ ሶስቱ ተፈናቃዮች ናቸው። ሰዎቹ ጋር ተጠግተው አብሮ የኖሩ ናቸው። አንድ ላይ ሆነው እየተጫወቱ ያወጉ ባሉበት ቦታ ነው እነሱ በከባድ መሳሪያ ወርሮ ሰዎቹ ሕይወታቸው እንዲጠፋ የተደረገው እና በአንድ ቤት አስር አስከሬን ነው የወጣው ከአስሩ ውስጥ እንግዲህ ሶስቱ ሌላ ቦታ ተፈናቅለው የመጡ ነበር ብለውኛል። ከየት ነበር የመጡት እነዚህ ተፈናቃዮች? እነህ ተፈናቃዮች የመጡት ከተፈናቃይ ካምፕ ወደ እንግዲህ እንደምታውቂው ከዘጠና ሺህ በላይ ተፈናቃይ ነው ዋግ ላይ የሚገኘው የሚባል መጠለያ አካባቢ ነው የነበሩት እና እነዛ ተፈናቃዮች ደግሞ ከዛ ከካምፕ ወጥተው ተጠጉ ናቸው። በዛ ላይ ባሉበት ነው ከባድ መሳሪያ ወርሮ ሰዎቹ እንዲመቱ የተደረጉት። ቤቱም እንዳልነበረ ሆኗል። ቤቱ ቆርቆሮ ቤት ነው፣ ሁለት ክፍል ቤት እሱንም አመድ አድርገውታል። አቶ ከፍ ያለው አክለውም ታጣቂዎቹ በሌሎች ንጹሐን ዜጎች ላይ ጥቃት መፈጸማቸውንም ይናገራሉ። አሁን ሰሞኑን ለመቆጣጠር ብለው በነበረው ውጊያ ነው እንግዲህ እንደነገርኩሽ የሰላም አመራጮች እየተፈለጉ የሰላም አመራጭን እየፈለግን ስለሆነ ቀጥታ ወደ ጦርነት አልገባንም ነገር ግን ጉዳዩ እየገፋ ሲመጣ ራስን ከመከላከል የሚደረግ ጥረት ነበር። በዛን ሰዓት ወለህ የሚባለውን አካባቢ እነሱ ተቆጣጥረውት ነበር። በአንድ ቀን ቆይታቸው የነበረው በአንድ ቀን ቆይታ አንዲት አካባቢ አንዲት ቤት ብቻ ያለውን መረጃ ነው የምነግርሽ። በየቦታው ወጣቶችን አፋቸውን ክፈቱ እያሉ አፋቸው ላይ በጥይት የመቱ በአፋቸው ጥይት እየመቱ ብዙ ወጣቶች እንደሞቱ እዛ አካባቢ የነበሩ ሰዎች ወደ ላይ ተገኝቼ ያናገርኳቸው ሰዎች ነግረውኛል። የአንድ ቤተሰብ አባላት የሆኑ አስር ሰዎች በከባድ መሳሪያ ጥቃት መገደላቸው የተገለጸው የሰሜን ኢትዮጵያው ጦርነት ተፋላሚዎች ሁሉ ለንጹሐን ዜጎች ህይወት ጥበቃና ጥንቃቄ እንዲያደርጉ ሀገር አቀፍና ዓለም አቀፍ ጥሪዎች እየቀረቡ ባሉበት ወቅት ነው። የኢትዮጵያ ሰብአዊ መብት ኮሚሽን ጦርነቱ እንደገና ከተቀሰቀሰ በኋላ ባወጣው መግለጫም ይህንኑ ጥሪ አስተጋብቷል የፌዴራል መንግስትና ህወሀትን በንጹሐን ዜጎች ላይ ያነጣጠረ ጥቃት ይፈጸማል በሚል አንደኛው ሌላኛውን እየከሰሱ ይገኛሉ። ህወሀት ለምሳሌ በመቀሌ ከተማ ነሐሴ ሀያ ሁለት ሺ አስራ አራት ዓመተ ምሕረት በተካሄደው የአየር ድብደባ አራት ንጹሐን ዜጎች መገደላቸውን ገልጾ መንግስትን መወንጀሉ ይታወሳል። ንጹሐን ዜጎችን ኢላማ እንደማያደርግ የገለጸው የኢትዮጵያ መንግስት በበኩሉ ውንጀላውን ያስተባበለው ወዲያውኑ ነበር። ህወሀት በሰላማዊ ሰዎች ላይ ያነጣጠ የተቆጠረ የከባድ መሳሪያ ድብደባ እንደሚያካሄድና ሌሎች ግድያዎችንም እንደሚፈጽም የሚገልጸው የኢትዮጵያ መንግስት ተደጋጋሚ ውንጀላዎችን መሰንዘሩም ይታወቃል። ሰሞኑን በዋግምረው የተገደሉ ንጹሐን ዜጎች ቤተሰቦችም ለጥቃቱ ተጠያቂ ያደረጉት ህወሀትን ነው ነው ጅንታው ገብቶ የነበረ ጅንታው ነው የነበረ። እኛም እንዳንወጣ አንወጣም። በየቤቱ መዝጊያውን እየበረገዱ እየገቡ ነው ያው እያስፈራሩን እንትን እያሉ ያጨረ ከዚህ በፊት የቀረቡበትን መሰል ውንጀላዎች ያስተባበለው ህወሀት የዋግ ምራውን ጥቃት ፈጽሟል ስለመባሉ የሰጠው ቀጥተኛ ምላሽ የለም። ትናንት ለጋዜጠኞች ማብራሪያ የሰጡት የህወሀት ቃል አቀባይ ጌታቸው ረዳ ታጣቂዎቻቸው ሰላማዊ ህዝብን ኢላማ እንደማያደርጉ ነበር የተናገሩት። ይሄ ሰራዊት የትግራይ ነው የሚመስል ሰራዊት ነው ማለት ሌላ ነገር አለ። የትግራይን ቫልዩስ የትግራይ እሴቶች የወረሰ ሰራዊት ነው ማለት ነው። ዋቅ ሲገባ የጁ ሲገባ አማራን የማንበርከክ አማራን የማዋረድ ፍላጎት ሳይሆን ከምንም ነገር በላይ የትግራይን ደህንነት የማረጋገጥ ፍላጎት ይዞ እንደገባ በተግባር የሚያረጋግጥ ሰራዊት ነው። የአፋር ብሔራዊ ክልላዊ መንግስትም እንደዚሁ ከህወሓት ተተኮሰ በተባለ የከባድ መሳሪያ ጥቃት ሰላማዊ ሰዎች መገደላቸውን መግለጹ ይታወሳል። በያሉ ከተማ ላይ በተተኮሰ ከባድ መሳሪያ ሶስት ህጻናት ሲገደሉ የቆሰሉ ሰዎች ደግሞ በዱብቱ ሆስፒታል ህክምና እየተከታተሉ መሆኑን ነው የክልሉ የአደጋ ስጋት ስራ አመራርና ምግብ ዋስትና ኮሚሽነር አህመድ ሁሴን ለአሜሪካ ድምጽ የገለጹት እንደገና የተቀሰቀሰውን ጦርነት ተከትሎ ከ200 ሺህ በላይ ሰዎች መፈናቀላቸውንም ጠቅሰዋል። ሁለቱም ተፋላሚ ወገኖች ጦርነት አቁመው ወደ ድርድር እንዲመጡ የሚደረጉ ዓለም አቀፍ ጥሪዎችም ቀጥለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር። አድማጮች በተከታዩ ርዕስ ደግሞ አሁን እዚህ ስቱዲዮ ከገባን የደረሰን የእለቱ አቢይ ርዕስ ነው፣ ወደ ኦሮሚያ ይወስደናል። በኦሮሚያ ክልል ሆሮጉድሩ ወለጋ ዞን ስር በሚገኘው አሙሩ ወረዳ ከነሐሴ 23 እስከ ነሐሴ 25 ቀን 2014 ዓ ም ድረስ በታጣቂ ኃይሎች በተፈጸሙ ጥቃቶች ከ60 በላይ ሰዎች መገደላቸውንና ከ20 ሺ በላይ የሚሆኑ ነዋሪዎች ደግሞ መፈናቀላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። በአካባቢዎቹ የመንግስት ጸጥታ ኃይሎች እንዲሰማሩና ተገቢው ምርመራ ተደርጎም ተጠያቂነትን የማረጋገጥ ስራ እንዲሰራ ሲልም ኮሚሽኑ አሳስቧል። ከፌዴራል መንግስት ጀምሮ በየደረጃው ካሉት የመንግስት አካላት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ጸሐይ ዳምጠው ተከታዩን አድርሳናለች። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ጳጉሜ አንድ ማምሻውን ያወጣው መግለጫ በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አገምሳ ወረዳ በቅርቡ ተፈጸመ ያለውን ጥቃት መነሻ ያደረገ ነው። መግለጫው እንደሚለው ከነሐሴ 23 እስከ ነሐሴ 25 2014 በተፈጸመው ጥቃት ከ60 በላይ ሰዎች ተገልለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ነዋሪዎችና የመንግስት አካላትን በማነጋገር አወጣውት ያለው መግለጫ እንደሚለው ጥቃቱ የተፈጸመው በአሙር ወረዳ ተሰማርተው የነበሩ የጸጥታ ኃይሎች ወደ ሌላ አካባቢ መንቀሳቀሳቸውን ተከትለው ነው። ከዛም መንግስት ሸኔ የሚላቸው የኦሮሞ ነጻነት ሰራዊት ታጣቂዎች የወረዳው ዋና ከተማ የሆነችውን ኦቦራ ከተማን ለመያዝ ባደረጉት እንቅስቃሴ ሶስት የአማራ ብሔር ተወላጆች መገደላቸውን አመልክተዋል። ይህንን ግድያ ተከትሎ ከአሙሩ ወረዳ ሀሮ አዲስ ዓለም ከተባለ ቀበሌና አጎራባሽ ከሆነው የአማራ ክልል ቡሬ ወረዳ የተውጣጡ ታጣቂዎች በአሙሩ ወረዳ ጥቃት መፈጸማቸውን መግለጫው ጠቅሰዋል። ታጣቂዎቹ በወረዳው በሚገኙት አገምሳ፣ ጆጊ፣ ምግራ፣ ታሚላ፣ ጀቦዶባን፣ ጦምቤ፣ ደንጋቤ፣ ጀዋጃ፣ ኛሬ፣ ለገሚጫና ሉቁማ ወሌ በሚባሉ ቀበሌዎች የኦሮሞ ብሔር ተወላጅ ነዋሪዎች ላይ ነሐሴ 24 ና 25 ቀን 2014 ዓ ም በፈጸሙት ጥቃት ከ60 በላይ ሰዎች መገደላቸውን ጠቁሟል። በጥቃቱ ከ70 በላይ ሰዎች መቁሰላቸውን፣ የነዋሪዎች የቤት ንብረቶች ና የቀንድ ከብቶች መዘረፋቸውን ካነጋገራቸው የአካባቢ ነዋሪዎች ና የመንግስት ኃላፊዎች ለመረዳት መቻሉንም ኢሰማኮ አስታውቋል። በጥቃቱ ምክንያት ከ20 ሺህ በላይ ሰዎች ተፈናቅለው በኦቦራ ከተማ በአስቸጋሪ ሁኔታ ላይ የሚገኙ መሆኑንም ነዋሪዎቹ እንደገለጹለትም ኮሚሽኑ አመልክቷል። በጥቃቶቹ ምክንያት የተፈጠረው የደህንነት ስጋት ያልተቀረፈ መሆኑንም ኮሚሽኑ ጠቁሟል። በዞኑ ውስጥ ካሉት ወረዳዎች መካከል በጃርደጋ ጃርቴ፣ ኪረሙና አቤ ዶንጎሮ ተመሳሳይ ጥቃቶች ሊፈጸሙ እንደሚችሉ ስጋቶች መኖራቸውን ኮሚሽኑ ከነዋሪዎች ያሰባሰባቸው መረጃዎች ያሳያሉ ይላል መግለጫው ጥቃት ተፈጸመባቸው አካባቢዎች በአስቸኳይ የመንግስት የጸጥታ ኃይሎች እንዲሰማሩና ተገቢ ምርመራ ተደርጎም ተጠያቂነትን የማረጋገጥ ስራ እንዲሰራ ኮሚሽኑ አሳስበዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን መግለጫው የጠቀሰው ራሱን የኦሮሞ ነጻነት ሰራዊት ቢሎ የሚጠራውና መንግስት ሸኔ በሚል በአሸባሪነት የፈረጀው ታጣቂ ቡድን በተገለጸው በአማራ ብሄር ተወላጆች ግድያ ላይ እጁ እንደሌለበት በመጠቆም አስተባብለዋል። የታጣቂው ቡድን ቃል አቀባይ ኦዳ ተርቢ ተከታዩም ብለዋል። አማሪ ሰጊ ሱነጀ በሙንሳ ዱጋ የኳን ሶበተው ሰ ኢልቤጉ ሶስት የአማራ ተወላጆች መገደላቸው ወይም አለመገደላቸው እውነት ወይም አሴት መሆኑን አላውቅም። ያናገርናቸው ለመገናኛ ብዙሀንም የተናገሩት ይህን ሲያነሱ አልሰማንም። መገደላቸው እውነት ቢሆንም እንኳ የኦሮሞ ነጻነት ሰራዊት ከግድያቸው እንደሌለበት መቶ በመቶ ግልጽ ነው። ምክንያቱም የኦሮሞ ነጻነት ሰራዊት በጊዜው በቦታው አልነበረም። ደግሞም ከተሞቹን ለመቆጣጠር ሲያደርግ የነበረውም ኦፕሬሽንም አልነበረም። በጊዜው በቦታው የነበሩት የፈቀደ ኃይሎችና የፋኖ ታጣቂዎች ናቸው። ከዚህ በፊትም በጣም ብዙ ጊዜ አንስተናል። ህዝብን እየዘረፉ እየገደሉ፣ አግተውም ገንዘብ ሲቀበሉ ነበር እነኛ ኃይሎች። ሚሊሻዎቹ አጸያፊ ነገርም በህዝብ ላይ እየሰሩ ነው ከመንግስት ጋርም ቁርኝት አላቸው። በመጀመሪያ ወደ ከተማዋ ገብተው ህዝቡን ትጥቅ ያስፈቱት እነሱ ናቸው። ከዛ በኋላ ለዚህ ጥቃት ያደረሷቸውም እነዚህ ታጣቂዎች ናቸው። ይህንን ነገር ህዝቡን መስክረዋል። እውነተኛ የኦሮሞ ነፃነት ሰራዊት መስሏቸው የአካባቢው ልጆች እነኝን ታጣቂዎች ተቀላቅለዋቸዋል ነገር ግን ከኦሮሞ ነጻነት ሰራዊት ጋር ምንም ቁርኝት የላቸውም። የኢትዮጵያ ፌዴራል መንግስት እንደዚሁም የኦሮሚያና የአማራ ክልላዊ መንግስት ግን እስካሁን በጉዳዩ ላይ ያሉት ነገር የለም። በተለይም በየደረጃ ካሉት የኦሮሚያ ብሔራዊ ክልላዊ መንግስት የስራ ኃላፊዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ባወጣው መግለጫ መንግስት የዜጎችን ደህንነት ማስጠበቅ አልቻለም ስል ተችቷል። የፓርቲው ዋና ጸሐፊ አቶ ጥሩኔ ገምታ የፓርቲያቸውን አቋም ያብራራሉ። ተጠያቂነትና ኃላፊነቱ በትክክል ሊወጣ ይገባል። የህዝብን ሰላምና ደህንነት ማረጋገጥ መቻል ይኖርበታል። እያንዳንዱ መሰራ ይዘው ህዝብ መካከል የሚንቀሳቀሱ ኃይሎች ከመንግስት እስከ ሽምቅ ተዋጊ ድረስ ያሉት እጃቸውን ከህዝቡ ላይ እንዲሰበስቡ እና ሀኖ የሚባሉት ከዚህ በፊት ከወደ አባይ ማዶ ተንቀሳቅሶ ወደዚህ ሲሻገር ሁሉ እየታየ እየተሰማ፣ እንደገና ደግሞ ወደዚህ ተሻግሮ አስከፊ የሆኑ እርምጃዎችን በሚወስድበት ጊዜ ድጋፍ የሚያገኘው በኦሮሚያ ክልል ውስጥ በኦሮሞ መካከል ከሚገኙት ወገኖች ነው። እንደዚህ አይነት የተመሳሳይ እርምጃዎችን እንደሚወስዱ ቀደም ሲልም ከተለያየ አቅጣጫ መረጃዎች ስላሉን ነው ይሄንን ድርጅት በስም ጠርተን እጃቸውን ከህዝብ ላይ እንዲሰበስቡ መግለጫ ያወጣልበት። ሌላው የተቃዋሚ ፓርቲ የኦሮሞ ነጻነት ግንባርም ተመሳሳይ ሀሳብ አንጸባርቋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመችው ተከታዩም ብለዋል። ከዚህ ቀደም ባልተለመደ ሁኔታ ኦሮሚያ ላይ እየተፋፋመ ያለ ራሱን ፋን ነው ብሎ የምጠራ እና ኦሮሚያ ውስጥም ያሉ በተለያየ ቦታዎች ራሳቸውን እያደራጁ በመንግስትም ድጋፍነት እንደዚሁም ደግሞ የፌደራል መንግስቱም ሆነ የክልሉ መንግስት እነዚህ ድጋፍ እንደሚያደርገው ካለገኘ ነው መረጃ እንደሚያሳየው በእነዚህ አማካይነት እየተፈጸመ ያለውን እልቂት እኛ መግለጫችን ውስጥ ያተት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ኮሚሽኑ ክትትል ማድረጉን የሚቀጥል መሆኑንና በሲቪል ሰዎች ላይ የተፈጸመው አሳዛኝ ጥቃት ያሳሰበ መሆኑን መግለጻቸውን የዛሬው መግለጫ አመልክተዋል። በማንኛውም ጊዜ የጸጥታ ስጋት ካለባቸው አካባቢዎች የመንግስት የጸጥታ ኃይሎች ወደ ሌላ ቦታ በሚዘዋወሩበት ወቅት የነዋሪዎች በሕይወት የመኖር የአካል ደህንነትና የንብረት መብቶች ለአደጋ እንዳይጋለጡ ተገቢ የሆነ ጥንቃቄዎች ሊደረጉ እንደሚገባ ማስታወሳቸውም ተጠቅሷል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ደግሞ ወደ አዲስ አበባ ነው የምንመለሰው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመር በፌዴራል ኃይሎችና በትግራይ አማጽያን መካከል ጦርነት ከተቀሰቀሰ 12 ቀናት በኋላ ወደ ኢትዮጵያ አቅንተዋል። ዳግም የተቀሰቀሰው ግጭት ለሰላም ድርድሩ ያለውን ተስፋ ያጨለመ ሲሆን የኤርትራ ኃይሎችም ተመልሰው ወደ ጦርነቱ ገብተዋል መባሉን ጨምሮ በሱዳን ድንበር አካባቢ ውጊያ መጀመሩን ተከትሎ ግጭቱ እንዳይስፋፋ ስጋት አሳድሯል በሌላ በኩል ሰላሳ አምስት አገር በቀል የሲቪል ማህበረሰብ ድርጅቶች አስቸኳይ በሚል ባስተላለፉት የሰላም ጥሪ በሰሜን ኢትዮጵያና በሌሎች አካባቢዎች ያሉ ግጭቶች በአስቸኳይ ቆመው የእርቅ ንግግሮች እንዲጀመሩ ሲሉ ጠይቀዋል የድርጅቶቹን የሰላም ጥሪና ሄንሪ ዊልክንስ ከባህር ዳር ያጠናቀረውን ዘገባ ጨምቆ ኬኔዲ አባተ ተከታዩን አድርሶናል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር በኢትዮጵያ በሚኖራቸው ቆይታ ከፖለቲከኞችና ከሲቪል ማህበረሰብ አካላት ጋር በኢትዮጵያ ዘላቂ ሰላም ደህንነትና ብልጽግናን ለማረጋገጥ የሚደረገውን ጥረት እንዴት በተሻለ ሁኔታ ማራመድ እንደሚቻል ለመወያየት ማቀዳቸውን የሀገሪቱ ውጭ ጉዳይ ሚኒስቴር በሰጠው መግለጫ አመልክቷል። ሀመር ለመጨረሻ ጊዜ ኢትዮጵያን የጎበኙትና ከሀገሪቱ ባለስልጣናት ጋር የተገናኙት ዩናይትድ ስቴትስ አበረታች ሆኖ አግኝቸዋለሁ ያለችው የተኩስ አቁም ስምምነት እየተተገበረ በነበረበት በሐምሌ ወር ነበር። ልዩ ልዑኩ በወቅቱ በነበራቸው ጉብኝት ኢትዮጵያ በአፍሪካ ህብረት ሽምግልና ለሚመራ ማንኛውም የሰላም ንግግር ዝግጁ ስለመሆኗ በምክትል ጠቅላይ ሚኒስትር ደመቀ መኮንን ተነግሯቸዋል። የአሁኑ ጉብኝታቸው ደግሞ በኢትዮጵያ ፌዴራል መንግስትና በህወሓት አማጽያን መካከል ለሁለት ዓመታት ያህል የዘለቀው ግጭት ከአምስት ወራት የተናጠል ተኩስ አቁም ስምምነት በኋላ ነሐሴ 18 ዳግም ማገርሸቱን ሸቱን ተከትሎ የሚያካሂዱት ነው። ዩናይትድ ስቴትስ ኤርትራ ወደ ግጭቱ መግባቷን ህወሀት በአማራ ክልል የሚያደርገውን ጥቃትና በኢትዮጵያ መንግስት የሚፈጸመውን የአየር ጥቃት አውግዛለች። ጦርነቱ ዳግም ከመቀስቀሱ በፊት የሰላም ድርድር ተግባራዊ ሊሆን እንደሚችል ተጠብቆ ነበር። ህወሀት በዩናይትድ ስቴትስ እና በኬንያ መንግስታት የሚመራ ድርድር እንዲደረግ ሲፈልግ፣ የኢትዮጵያ መንግስት ፍላጎት ደግሞ በአፍሪካ ህብረት የሚመራ ድርድር ነው። ዩናይትድ ስቴትስ በኢትዮጵያ ሰላም ለማምጣት የፈለገችበት ምክንያት ምን እንደሆነ በቪኦኤ ዘጋቢ ሄንሪ ዊልኪንስ የተጠየቁት የኢንተርናሽናል ክራይሲስ ግሩፕ ተንታኝ ዊሊያም ዴቪሰን ተከታዩን ምላሽ ሰጥተዋል። Above and beyond the, um, desire to bring about peace because of its intrinsic benefits. um, to, to Ethiopia because of the devastation that the conflict is causing. ግጭቱ እያስከተለ ባለው ውድመት ምክንያት ሰላምን ማስፈን ለኢትዮጵያ ካለው ውስጣዊ ጥቅም ባለፈ በአፍሪካ ቀንድ ወሳኝ ሀገር በሆነች ኢትዮጵያ አለመረጋጋት እየተባባሰ መሄዱ ያለው ቀጠናዊና ጂኦፖለቲካዊ አንድምታ ዩናይትድ ስቴትስን ያሳስባታል። ይህ በራሱ አስፈላጊ ስትራቴጂካዊ ምክንያት ነው። ሆኖም ዋሽንግተን የጦርነቱ ተፋላሚ ወገኖች ወደ ድርድር ጠረጴዛ እንዲመለሱ ማስገደድ እንደማትችል መሰረቱን በቤልጂየም ያደረገው የኢንተርናሽናል ክራይስ ግሩፕ ተንታኙ ዴቪሰን አክለው ተናግረዋል። በዚህ ጊዜ ዩናይትድ ስቴትስ ምናልባት በፍጥነት ጥቅም ላይ የምታውለው ምንም ተጨማሪ ጉልበት የላትም። በእርግጥ ተፋላሚዎቹ በድጋሚ ወደ ትኩስ አቁም ስምምነት እንዲመለሱ እና ንግግር እንዲጀምሩ ለመማፀን የሚያስችል ዲፕሎማሲያዊ ተደራሽነት አላት። ለጊዜው ግን የነገሮች ፍጥነት ከማንኛውም አይነት የቅጣት እርምጃዎች ርቋል። የዩናይትድ ስቴትስን የአፍሪካ ቀንድ ልዩ ልዑክ ወደ ኢትዮጵያ መምጣት በተመለከተ አስተያየት እንዲሰጡን የአሜሪካ ድምፅ ለህወሀት እና ለኢትዮጵያ መንግስት ጥያቄ አቅርቦ እስካሁን ከሁለቱም አካላት ምላሽ አላገኘም። ሆኖም ልዩ ልዑኩ ማይክ ሀመር ዛሬ ማክሰኞ ኢትዮጵያ እንደነበሩ ኤኤፍፒ ዘግቧል። ዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑኳን ካለፉት የረፍት ቀናት አንስቶ ወደ ኢትዮጵያ መላኳን ያስታወቀች ሲሆን የተባበሩት መንግስታት ድርጅት የአፍሪካ ቀንድ ልዩ መልእክተኛ ሃና ሰርዋ ቴቴ የዩናይትድ ስቴትሱን ልዑክ ዛሬ በአዲስ አበባ ማግኘታቸውን፣ ነገር ግን በጋራ ለማከናወን ያቀዱት ተልእኮ እንደሌለ የተመድ ቃል አቀባይ ነግረውኛል ነው ነው ያለው የፈረንሳዊ የዜና ወኪል ኤኤፍፒ። ስለ አምር ጉብኝት እስካሁን ከኢትዮጵያ መንግስትም ሆነ ከአሜሪካ ባለስልጣናት በኩል ግን የወጣ ምንም አይነት መረጃ የለም። በሌላ በኩል 35 ሀገር በቀል የሲቪል ማህበረሰብ ድርጅቶች አስቸኳይ በሚል ባስተላለፉት የሰላም ጥሪ በሰሜን ኢትዮጵያ በትግራይ አማራና አፋር ክልል ያለው ጦርነትና በሌሎችም አካባቢዎች ያሉ ግጭቶች በአስቸኳይ ቆመው ሀቀኛ ሰላማዊና የግጭቶቹ ተሳታፊ አካላትን በሙሉ ያካተቱ የእርቅ ንግግሮችን እንዲጀመሩ ሲሉ ጠይቀዋል። በትግራይና ጦርነት ባለባቸው አካባቢዎች የተቋረጡ ኢኮኖሚያዊና ማህበራዊ አገልግሎቶች በአፋጣኝ እንዲጀመሩና እርዳታ ያለ እንቅፋት እንዲደርስ የሚል ጥሪም አቅርበዋል። የትግራይ ክልልን ኢኮኖሚያዊና ማህበራዊ አገልግሎቶች ወደ ነበሩበት የመመለስ ጥያቄ ህወሓትም ለድርድር በቅድመ ሁኔታነት ማስቀመጡ ይታወቃል። ይሁን እንጂ ለድርድር ምንም አይነት ቅድመ ሁኔታ እንደማይቀበል ያስታወቀው የኢትዮጵያ መንግስት በበኩሉ በትግራይ የመሰረታዊ አገልግሎቶችን ለማስጀመር አስቻይ ሁኔታዎች መፈጠር አለባቸው ማለቱ ይታወቃል። ሰላሳ አምስቱ አገር በቀል የሲቪል ማህበረሰብ ድርጅቶች ባቀረቡት አስቸኳይ የሰላም ጥሪ በግጭቶች ተሳታፊ ያልሆኑ ንጹሐን ተጋላጮች በማንኛውም ሁኔታ ውስጥ የጥበቃ ከለላ እንዲደረግላቸው፣ ጾታዊ ጥቃትን የፈጸሙ ተዋጊዎችን ጨምሮ ሌሎችም የሰብአዊ መብቶች ጥሰቶችን ያደረሱ አካላት ላይ ተጨማሪ ምርመራ ተደርጎ የተጠያቂነት እርምጃ እንዲወሰድ፣ ተፋላሚ አካላትና ደጋፊዎቻቸው ከማንኛውም የጦርነት ፕሮፓጋንዳ ንዳና የግጭት አባባሽ ንግግሮች እንዲሁም ድርጊቶች እንዲቆጠቡ የሚሉና መሰል ጥሪዎችንም አቅርበዋል። ድርጅቶቹ የሰላም ጥሪ በማቅረብ ያወጡትን መግለጫ በተመለከተ ተጨማሪ አስተያየት ለማግኘት ያደረግነው ጥረት አልተሳካም። የሰላም ጥሪውን በማስመልከት ሰላሳ አምስቱ የሲቪል ማህበረሰብ ድርጅቶች በጋራ ባወጡት በዚህ መግለጫ በጉዳዩ ላይ ዛሬ ጠዋት ጋዜጣዊ መግለጫ ለመስጠት አቅደው የነበረ ቢሆንም ነገር ግን ማንነታቸውን ባልገለጹና የመንግስት አካልነን ባሉ ግለሰቦች መከልከላቸውን አስታ አስታውቀዋል ይህን አገር በቀል የሲቪል ማህበረሰብ ድርጅቶች ያቀረቡትን ውንጀላ በተመለከተ ከአዲስ አበባ ፖሊስ መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። የሰላም ጥሪዎች እየቀረቡ ባሉበት በአሁኑ ወቅት የሰሜን ኢትዮጵያው ግጭት ዛሬ በ14ተኛ ቀኑም የቀጠለ ሲሆን የግጭቱ ተሳታፊ ወገኖች የሰላም ድርድር እንዲጀምሩ ማሳመን የሚችል አካል ካለ ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። አመሰግናለሁ ኬነዲ። አድማጮች አሁን ወደ ጋምቤላ የሚያሻግረን የመጨረሻው የመጽሔቱ ርዕስ ነው። ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው አማጺ ቡድን በሰኔ ወር ጋምቤላ ክልል ዋና ከተማ ላይ ያደረሰው ጥቃት በአገሪቱ ተጨማሪ የእርስ በርስ ጦርነት ሊስፋፋ ይችላል የሚል ስጋት ማሳደሩን የዘረዘረው የአሜሪካ ድምፁ ሄንሪ ዊልከንስ ያጠናቀረው ዘገባ የሁከቱ መነሻ ምን እንደሆነና ሁከቱ በኢትዮጵያ ጸጥታ ላይ ምን አይነት አንድምታ እንዳለው የክልሉን ባለስልጣናትና ተንታኞችን አነጋግሮ ተከታዩን አድርሶናል። ስምንሽ የቆየ እንደሚከተለው ታቀርበዋለች። በጋምቤላ ከተማ የጸጥታ ጥበቃው ተጠናክሯል። በሰኔ ወር ሁለት አማጺ ቡድኖች በከተማይቱ ድንገተኛ ጥቃት ካደረሱ ወዲህ የክልሉ ፖሊሶች በቅርቡ ወደ አካባቢው ከተላኩ የፌዴራል መከላከያ ኃይሎች ጋር በትብብር ጥበቃ እያካሄዱ ነው። የሀገር ውስጥ የዜና ማሰራጫዎች እንደዘገቡት በዚያ ጥቃት 37 ሰዎች ተገድለዋል። አብዱ አቡበከር የመንግስት ሠራተኛ ናቸው። ዝግጅ ተኩሱ የተጀመረው ከጠዋቱ አስራ ሁለት ሰዓት ላይ ነበር። ያልጠበቅነው ነገር ስለነበር በደንብ አልተዘጋጀንም። የኦሮሞ ነፃነት ሰራዊትና የጋምቤላ ነፃነት ግንባር ተዋጊዎች ወደ ከተማው ዘልቀው ገብተው እስከ ክልሉ አስተዳደር ህንፃ መድረስ ችለው ነበር። ወደ ከተማዋ የገቡት ከሦስት አቅጣጫ ነው። እንደሚመስለኝ የኦሮሞ ነፃነት ሰራዊት አባላቱን የመራው የጋምቤላ ነፃነት ግንባር ነው። በኦሮሚያ አካባቢ በፌዴራል ኃይሎችና በኦሮሞ አማጽያን መካከል ለአመታት የዘለቀው ግጭት ጋምቤላ ከተማ ሲደርስ እንደ ተንታኞች ያሁኑ የመጀመሪያ ጊዜው ነው። የኢትዮጵያ ባለስልጣናት እንዲሁም እንደ ሂዩማን ራይትስ ዋች እና የኢትዮጵያ ሰብዓዊ መብቶች ኮሚሽን የመሳሰሉ የሰብአዊ መብት ድርጅቶች እንዳሉት የጋምቤላው ጥቃት በደረሰ አንድ ሳምንት ባልሞላ ጊዜ ውስጥ በኦሮሚያ ክልል በሚኖሩ የአማራ ተወላጆች ላይ በደረሰ ጥቃት ወደ አራት መቶ የሚጠጉ ሰዎች ተገድለዋል። ከጥቃቱ የተረፉ የግድያው ሰለባዎች ቤተሰቦች ግድያውን የፈጸሙት የአማጺው ቡድን ታጣቂዎች ናቸው ብለዋል። አማጺው ቡድን በበኩሉ የመንግስት ሚሊሻዎችን ጥቃቱን ፈጽመዋል ሲል ወንጅሎ ገለልተኛ ምርመራ እንዲደረግ ጠይቋል። በኢትዮጵያ በፍጥነት እየተስፋፋ የሄደው ግጭት በሀገሪቱ ሁለተኛ ዙር የእርስ በርስ ጦርነት ይዘት ይኖረው ይሆን ወይ የሚል ጥያቄ አጭሯል። አንድ አህዛዊ መረጃ እንዳመለከተው ከአማጺው ቡድን ጋር የተያያዙ ግድያዎች ከነሐሴ 2013 እስከ ሐምሌ 2014 ባለው ጊዜ ከነበረው የ481 ሰዎች ሞት በ651 እጅ አድጎ 3784 ደርሷል። የራስን ዕድል በራስ የመወሰን መብትና የውክልና ጥያቄዎች በበርካታ የኦሮሞ ቡድኖች ሲነሱ መቆየታቸውን አንዳንድ ተንታኞች በምክንያትነት ይጠቅሳሉ። ዊሊያም ዳቪሰን ባለም አቀፉ ግጭት አጥኚ ቡድን ተንታኝ ናቸው። የተዋጊዎቹንና የአማጺያኑን ወደ ኅብረተሰቡ መልሶ የመቀላቀል ጥረት ያለመሳካቱን ተከትሎ የአማጺው ቡድን የያዘውን የአመፅ እንቅስቃሴ ይበልጥ ያባባሰው ይመስለኛል። ኦሮሞ በኢትዮጵያ ትልቁ የህዝብ ብዛት ያለው ብሔረሰብ ነው። የኦሮሚያው ግጭት ዓለም አቀፍ ትኩረት እንደሳበው ኢትዮጵያ ከትግራይ አማጽያን ጋር እንደገባችው ጦርነት አይነት ክብደት አለው ወይ በሚል ለቀረበላቸው ጥያቄ ዳቪሰን ሲመልሱ ይህ ምናልባት ዋና መቀመጫው አዳማ ላይ የሆነውን የክልሉን መንግስት ወይም አዲስ አበባ ያለውን የፌዴራል መንግስት ስልጣን አሁን ስጋት ላይ የሚጥል ላይሆን ይችላል። ይሁን እንጂ በኦሮሚያ የሚኖሩ በርካታ ሰዎች ላይ ተጽዕኖ እያሳደረ እና የተዋጊዎችንና ንጹሃን ዜጎችን ህይወት ወደሚያጠፋ ብጥብጥ አምርቷል። በአሁኑ ወቅት ጋምቤላ ተረጋግታለች። ሆኖም ከከተማዋ ወጣ ብሎ አስር ኪሎ ሜትሮች በማይሞላ ርቀት ከአማጺው ቡድን ጋር በየጊዜው ውጊያ እንደሚካሄድ የአካባቢው ፖሊስ ይገልጻል። የአካባቢው ባለስልጣናት በክልሉ መረጋጋት እንዲሰፍን ብርቱ ፍላጎት እንዳላቸው የክልሉ ባለስልጣናት ይናገራሉ። አቶ ቻንኮት ቾቴ የጋምቤላ ክልል ሰላምና ደህንነት ቢሮ ኃላፊ ናቸው። እነ ጠላት የምደምሰስበት ኃይል ስለሆነ ጋምቤላ ተመልሶ አይመጣም። ተመልሶ አልመጣም። መምጣት ብሞክር ባለበት ነው መደምሰስ ያለበት። አሁንም ብሆን ሙከራዎች አሉ፣ ጭጫፍ ጫፍ ያለው ቦታዎች። የቀደመውን ውጊያ የተከታተሉ አንድ የመንግስት ሰራተኛ እንደሚሉት ግን የአማጺው ቡድን ዳግም ሊመለስ ይችላል የሚል ጭምጭምታ በአካባቢው ይናፈሳል። በሄነሪ ዊልከንስ ለቀረበው ዘገባ ስመኞሽ የቆየ ዋሽንግተን ዲሲ። አመሰግናለሁ ስመኝሽ። አድማጮች የመጨረሻ ዘገባ ብዬ ነበር፣ ሌላ አንድ የመጨረሻ የመጽሔት ርዕስ ይኖረናል። የሰሜን ኢትዮጵያው ጦርነት እንደገና መቀስቀሱ በብሔራዊ ምክክር ሂደቱ ላይ ትልቅ ፈተና መደቀኑን የኢትዮጵያ አገራዊ ምክክር ኮሚሽን አስታውቋል። ከኮሚሽኑ ኮሚሽነሮች አንዱ የሆኑት ዶክተር ዮናስ አዳዬ ለአሜሪካ ድምፅ እንደገለጡት በዚህ ጦርነት ሳቢያ ለምሳሌ ትግራይን ወደ መሳሰሉ የሀገሪቱ አካባቢዎች ሊያደርጉ ያሰቡት ጉዞ ተስተጓጉሏል። ይህም ሆኖ ኮሚሽኑ ስራውንና ሂደቱን እንደሚቀጥል አስረድተዋል። የኢትዮጵያ አገራዊ ኮሚሽን የምክክር ኮሚሽን በዛሬው እለትም በባህር ዳር ከተማ ከተውጣጡ የተለያዩ ኅብረተሰብ ክፍሎች ተወካዮች ጋር የአማራ ክልል ሕዝብ ጥያቄዎች በሚል በተሰበሰቡ ነጥቦች ዙሪያ ውይይት አድርጓል። አስቴር ምስጋናው ያጠናቀረችው ዘገባ። ውይይቱም የተካሄደው በትናንትናው እለት ነው። እንሆ ዝርዝሩ ነው። በያዝነው 2014 ዓ.ም የተቋቋመውና ወደ ስራ የገባው የኢትዮጵያ ሀገራዊ የምክክር ኮሚሽን ወደ ተለያዩ የሀገሪቱ አካባቢዎች በመጓዝ እንቅስቃሴ ሲያደርግ ቆይቷል። እንቅስቃሴው ደግሞ የዋናው መድረክ የዝግጅት ምዕራፍ መሆኑን ከኮሚሽነሮቹ አንዱ የሆኑት ዶክተር ዮናስ አዳዬ ተናግረዋል። በመጪው ኅዳር ወር ለሚካሄደው ሀገራዊ የምክክር መድረክ ከቅድመ ዝግጅት ወደ ትግበራ መግባታቸውንም አመልክተዋል። ኮሚሽነሩ ዶክተር ዮናስ አዳዬ አክለው እንዳሉት የሰሜን ኢትዮጵያው ጦርነት እንደገና መጀመር ግን በሂደቱ ላይ አሉታዊ ተጽዕኖ አሳድሯል። ግጭት ለእኛ ተግዳሮት ነው። የምክክር ኮሚሽኑ ዋና ዓላማ በሀገራችን ውስጥ በፖለቲካ ልሂቃን ይሁን በማህበረሰቡ በራሱ ውስጥ ይሁን ጥልቅ ልዩነት ስላለ ይሄ ደግሞ ለሀገራችን እንደ ሀገር ለመቀጠል ትልቅ እንቅፋት ስለሆነ እያንዳንዱ ሰው የራሱን ሀሳብ ማቅረብ፣ የራሱን አሻራ ማኖር፣ እያንዳንዱ ሪፕሬዘንት የተወከለ መሆን ስላለበት የነሱን ሀሳብ እንዳንሰማ ስለሚያደርግ ሌሎች እንዴት እንደሚያስቡ ከሌሎች አንጻር በነሱ ጫማ በነሱ ቦታ ሆነን ለማየት እንዳንችል ስለሚያደርግ ተግዳሮት ነው። ነገር ግን ተግዳሮቱን ፈርተን እኛ ምክክሩ ወደኋላ አንረ ምክክር ይካሄዳል ይቀጥላል። ግጭቱ እጅግ በጣም የሚያሳዝነን ቢሆንም ከግጭቱ የተነሳ ግን ውይይታችን ምክክራችን አይቀ ከኮሚሽኑ እቅዶች አንዱ ወደ ትግራይ ክልል መጓዝ እንደነበረ የጠቀሱት ዶክተር ዮናስ በጦርነቱ ምክንያት ግን እንቅስቃሴያቸው መገታቱን ተናግረዋል። ሀሳቡን ባቀረብን ሁለተኛው ሶስተኛው ቀን ነው ግጭቱ የተከሰተው እና ሁኔታዎች ሲረጋጉ ጦርነቱም ስላገብ ሰላም ስለፍን መሄዳችን አይቀርም የሀገራችን አንዱ አካል ነውና። በኢትዮጵያ በሚገኙ የተለያዩ የፖለቲካና የሀሳብ መሪዎች እንዲሁም የህብረተሰብ ክፍሎች መካከል እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የሀሳብ ልዩነትና አለመግባባት የሚታይ መሆኑን የኮሚሽኑ የማቋቋሚያዎች ይጠቅሳል። ይህንን ልዩነትና አለመግባባት ለማርገብና ለመፍታት ሰፋፊ ሀገራዊ የህዝብ ምክክሮችን አካታች በሆነ መንገድ በማካሄድና ሀገራዊ መግባባት መፍጠር አስፈላጊ መሆኑንም ይዘረዝራል። ዶክተር ዮናስ እንዳሉት ይህ ሂደት የሚጀምረው ህብረተሰቡ ጋር በመውረድ በሚል ምክክር ነው በዚህም መሰረት ባለፈው ሳምንት በአዳማ ዛሬ ደግሞ በባህር ዳር ከተማ ከተለያዩ የህብረተሰብ ክፍሎች ከተውጣጡ ተወካዮች ጋር ውይይት አድርገዋል በአማራ ክልል የጋዜጠኞች ማህበር በኩል ላለፉት ሁለት ወራት ከምሁራን ከሀገር ሽማግሌዎች ከፖለቲካ ፓርቲዎች እና ከሲቪክ ማህበራት ጋር በተካሄደው የቅድሚያ ውይይት የተለዩ የተባሉ ስድስት ነጥቦች ናቸው ዛሬ ለውይይት የቀረቡት ስድስቱ ነጥቦች የተለዩትም መሰረታዊ የአማራ ህዝብ ጥያቄዎች በሚል ነው በሰነድ ደረጃም በመዘጋጀት ላይ መሆኑ ተገልጿል። ከነጥቦቹ መካከል የህገ መንግስት መሻሻል ጥያቄ፣ የወሰንና የማንነት ጉዳይ፣ በሌሎች ክልሎች በሚኖሩ የአማራ ብሔር ተወላጆች ላይ የሚደርሱ ጥቃቶች፣ ጸረ አማራ ትርክቶች፣ የበደልና ካሳ ይቅርታ እንዲሁም የአማራ ሲቪል ደህንነት የሚሉት ይገኛሉ ብለዋል አዘጋጆቹ። የጋዜጠኝነት እና ተግባቦት መምህሩ ዶክተር አየል አዲስ የሚከተለውን ያብራራል። ችግሩ ምንድን ነው? ምን አድርጎ ነው ህገ መንግስቱ ካላችሁ ኢትዮጵያውያን ጨቋኝና ተጨቋኝ ብሎ የሚከፋፍለው? የመግቢያ መግለጫው በሀሰተኛ ትርክቶች ላይ የተመሰረተ ነው። አንድ ጨቋኝ ሀይል ነበረ። እሱን ጨቋኝ እንደመስላችሁ እንደመሰውን የመጣ የሚል ሕሳቤ ነው። ያን ደግሞ ሙሉ ለሙሉ የማን ነው ለሚለው አማራ እንዲባልለት የራሱን ማስደገፊያ ማስረጃዎችና ና ተረቶችን አቅርቧል። የአማራ ተወካዮችን ከማርቀቅ ከማጽደቅ ሂደቶች ተገልለው ነበር። ከአማራ ውክልና ይልቅ ትነግ ጋራ የኢትዮጵያን የአማራ ሕዝብን ጥቅም የሚያስጠብቅ ባለመሆኑ ሙሉ ለሙሉ መሻሻል አለበት። የአማራ ህዝብ የማንነት የወሰን ጥያቄዎች የሚመለከታቸው ላይ እንደ ወልቃይ ጸገዴ፣ ቃብታ፣ ሁመራ፣ ጠለም፣ ራያ አላማጣ፣ ራያ ወፍላ፣ መተከል፣ ደራ አንዳንዲሹ አካባቢዎች ያጠቃለ እነዚህ አካባቢዎች የግጭት አካባቢዎች ሲሆኑ እስካሁን በሰላማዊ መንገድ ልባል አልተገኘላቸው ናቸው። ስለዚህ ኮሚሽኑ የወሰንና የማንነት ጉዳዮችን የብሔራዊ ምክክር ኮሚሽኑ እንደ አንድ ዋና ትኩረት አድርጎ ለብሔራዊ መግባባት፣ ለብሔራዊ አንድነት፣ ለኢትዮጵያ ግንባታ ሊያዩ ይገባል። ሌላው ብሔራዊ ምክክርና ኮሚሽኑ በተለይ ደግሞ የአማራን ዘር ማጥፋትና ማጽዳት ላይ መዋቅራዊ ብቻ ሳይሆን ፖለቲካዊ ትኩረት ተሰጥቶት እየተሰራ እንደሆነ ነው የምንረዳው። የዚህ አይነት ጥቃት ያጋለጠው መሰረታዊ ጉ አማራ ላይ ያነጣጠረ ያሰብ ትርክት ነው። ትርክቱ በተለይ ይሄ ሂስቶሪካል ፎልስ ናሬቲቮቹ ህገ መንግስቱ የአማራ ጠላት እንዲሆን አነሳስቷል። በሰነድ ተደግፏል። በተለይ ደግሞ ኢትዮጵያን ለመበታተን ሲባል የውጭ ሀይሎች አማራ ኢትዮጵያን በመገንባት ሂደት ውስጥ የነበረውን ሚና በማኩሰስ እርስ በርስ የመጠራጠር እርስ በርስ አለመግባባትን በመፍጠር ዝምተኛ የሆነ የዘር ማጥፋት እንዲከናወን ተከስቷል። ይህም ደግሞ በወለጋ በመተከል በማይካድራ የታየው ጉዳይ ነው። ስለዚህ ጸረ አማራ ትረካዎች እንዲስተካከሉ ሁሉም ኢትዮጵያዊ አብሮ መስራት አለበት። ረካው የአማራን መጥፋት ያስከተለ በመሆኑ መሻሻል አለበት። ሌላው እንደዚህ ጋር ለሁሉም ኢትዮጵያዊ አማራ ሕዝብ የሚጠይቀው የአማራ ሲቪል ደህንነት፣ የሌሎቹ ሲቪል ደህንነት መከበር አለበት ነው። ዛሬ በባህር ዳር ከተማ በተካሄደው በሀገራዊ መግባባት ግንባታ ሂደት ውስጥ የቁልፍ ተዋናዮች ተሳትፎ የሚል መድረክ ማጠቃለያ ላይ ተሳታፊዎቹ ስለ ኮሚሽኑ ስልጣንና ኃላፊነት እንዲሁም ሌሎች ተያያዥ ጥያቄዎችን አንስተዋል። ኮሚሽኑ ላይ የሚቀርቡ ሀሳቦች አሉ ኮሚሽኑ የተወከለው በማን ነው ከማን ነው ቡራኪውን ተቀብሎ እየሰራ ያለው ምናልባት ይሄ ምክክር ሂደት ሂዶ ሂዶ መጨረሻ ላይ አሁን ዛሬ ያለውን መንግስትና ወይም ደግሞ ገዥውን ፓርቲ ርዕዮት ማስቀየር በሚያስችል ደረጃ የሚጋፋ ሆኖ ቢገኝ ስልጣናቸውን መንካት በሚያስችል ደረጃ ላይ መምጣት ቢችል ብሔራዊ ኮሚሽን ውስጥ ህልውናው በዛ ልክ የጀርባ መከታው ወይም ህልውናው ምን ላይ ነው የሚለው የኢትዮጵያ ሀገራዊ ምክክር ኮሚሽን አባል ዶክተር ዮናስ አዳዬ ለተነሱት ጥያቄዎች ማብራሪያ የሰጡ ሲሆን የኮሚሽኑ ስልጣን በህገ መንግስቱ በተቀመጠው መሰረት ህዝብን አወያይቶ ለሚመለከተው አካል ማቅረብ ነው ብለዋል። ዶክተር ዮናስ በመጨረሻ ለሁሉም ዜጎች ሲሉ ባስተላለፉት መልእክት የሰላም ባህል ስር እንዲሰድ ሁሉም የህብረተሰብ አካላት እንዲተባበር ጥሪ አቅርበዋል። እንግዲህ በአማራ ክልል ነው የሚገኘው። በሀጋር ውስጥ ነኝ። በአማርኛ በጣም ደስ የሀገሩን ሰርዶ በሀገሩ በሬ ነው። ለራሳችን ያለን እኛ ነን። የራሳችን ችግር መፍታት መቻል አለብን። እኛ አንዳችን ደግሞ ለሌላችን፣ አንድ ለሁሉም ሁሉም ለአንድ የሚል የአፍሪካ ፍልስፍና አለን። እንደዚህ መቆም መቻል አለብን። የአንዳችን ቁስል የሌላችን ቁስል ነውና ይህንን በጋራ ማከብ መቻል አለብን። መጀመሪያ ይህንን አስተሳሰባችን በአዎንታዊ አመለካከት መቃኘት የመጀመሪያው ልመናሄድ ጥያቄ ነው። በእውነት ይቻላል ብሎ ማሰብ ተስፋ ሳንቆርጥ ምሁራን በምርምራቸው በትምህርታቸው ስለ ምክክር አስፈላጊነት በኢትዮጵያ ውስጥ የሰላም ባህል ስር እንዲሰድ ስለማድረግ እንዲያስተምሩ አደራ እንላለን። ሚዲያዎች በተለይ ሚዲያዎች ከፍተኛ ሚና መጫወት ስለምትችሉ መልካሙን ዜና፣ የምክክርን አስፈላጊነት፣ ሰላምን በሰላማዊ መንገድ የማግኘትን ባህል በኢትዮጵያ ውስጥ ስር እንዲሰድ የማድረግን ትምህርት ታስተምሩ ዘንድ በትህትና እንጠይቃቸዋለን እና መላው ኢትዮጵያ ህዝብ ደግሞ በተለያዩ ደረጃዎች ከታጅ ጀምሮ ነው ያልነው አካሄዳችን ከህዝብ ጋር ለምክንያቱም ምክክር ምክክል ኮሚሽኑ ከህዝብ ለህዝብ በህዝብ የተቋቋመ ህዝባዊ ተቋም ነው። ስለዚህ አስራ አንዳችን ብቻችን አይደለም ይህን ችግር የምንፈታው በጋራ ሁነ የምንፈታው። ስለዚህ ህዝቡ ልክ እስካሁን ድረስ በጀመረው አካሄድ በጣም ፖዚቲቭ ኢንጌጅመንት አለ፣ ወይም በጣም አውንታዊ የሆነ አካሄድ አለ እና ያንኑን በጣም አጠናክሮ እንዲቀጥሉ በጸሎት እንዲያግዙ መሰል ውይይቶች በሌሎች ክልሎች እንደሚቀጥሉም ዶክተር ዮናስ አስታውቀዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባዋ አመሰግናለሁ። አድማጮች ለምሽቱ መጨረሻ ወዳደረግነው ቅንብር ነው የምናልፈው ሳምንታዊው ንግድና ምጣኔ ሀብት። ንግድና ምጣኔ ሀብት ለምሽቱ ባሰናዳው ቅንብር የቻይናና የኢትዮጵያ የኢኮኖሚ ግንኙነቶች በርካታ ጠቃሚ ነገሮች ቢኖሩትም በጥንቃቄ ካልተያዘ ግን ለዘለቄታው ችግር ሊፈጥሩ የሚችሉ ነገሮች አሉበት ሲሉ የአሜሪካ ድምፅ ያነጋገራቸው ሶስት የምጣኔ ሀብት ባለሙያዎች አስረድተዋል። ባለሙያዎቹ አገሮች በቡድን ሳይሆን በተናጥል በሚያደርጓቸው ግንኙነቶችም ተጎጂ ሊሆን እንደሚችሉ ሊሆኑ እንደሚችሉ ያስጠነቅቃሉ። እንግዶቹን ያወያየው የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ነው። እንሆ። የምጣኔ ሀብት ባለሙያ ዶክተር አክሎግ ቢራራ በኢትዮጵያና በቻይና መካከል ያለው ግንኙነት በድንገት የመጣ ሳይሆን በጣም ረዥም እድሜ ያለው መሆኑን ይገልጻሉ። በሁለቱ ሀገሮች ያለው ግንኙነት በጣም ረዥም ጊዜ ያለው ነው። በባንዱን ኮንፈረንስ ወይም ጉባኤ አስታውሳለሁ አጼ ኃይለስላሴ ሲሳተፉ ገለልተኛ ሀገሮች ይመሰረቱ ከቻይና ጋር የነበረው ግንኙነት ነበረ። ምንም እንኳ ቻይና የዛን ጊዜ ጠንካራ ሀገር የለማች ሀገር ባትሆንም ግን ያነ ግንኙነት ነበረ። ስለዚህ ሂስቶሪካል ባክግራውንድ አለው ዝም ብሎ እንዲሁ በዱብ እዳ የመጣ ነገር አይደለም። አሁን ባለው የግንኙነት መልክም ቢሆን ቻይና በኢትዮጵያ ውስጥ ከፍተኛ የመዋለ ንዋይ ፈሰስ ማድረግ የጀመረችው በጠቅላይ ሚኒስትር አብይ ሳይሆን ቀደም ሲል በአቶ መለስ አስተዳደር ጊዜ መሆኑን የሚገልጹት ዶክተር አክሎግ ይህ ሊሰመርበት ይገባል በማለት ተከታዩን ያብራራሉ። ለአንዳንድ ጊዜ ቻይናንና የአሜሪካን ፉክክር እያየን በጣም የተሳሳተ ስዕል እናቀርባለን። ቻይና የልማትን ምንድን ይመስላል የአሜሪካ ምን ይመስላል አይደለም። እንትኑ ሊያከራክረን የሚገባው ቻይና ምን ክፍተቶች ነን ታሟላለች፣ በኢትዮጵያ ብቻ ሳይሆን በአፍሪካ። በዚህ ላይ ነው ዝርዝሮችን ለማቅረብ የምፈልገው። በአርሲ ዩኒቨርሲቲ የምጣኔ ሀብት ምህር የሆኑት ዶክተር አደም ፈቶ በቻይናና በኢትዮጵያ መካከል ያለውን የንግድ ልውውጥና ፍሰት እንደሚከተለው ይገልጹታል። የንግድ ፍሰቱን ብናይ ለምሳሌ ከሁለት ሺ አስራ ስድስት እስከ ሁለት ሺ ሀያ ያለውን ብንወስድ በቻይናና በኢትዮጵያ መካከል የነበረው ንግድ ልውውጥ እስከ አስራ ስድስት ነጥብ ስምንት ቢሊዮን ዩኤስ ዶላር ይደርሳል። ይሄ ማለት እንግዲህ ቀላል አይደለም። በዓመት እስከ ሁለት ነጥብ ስምንት ቢሊዮን ዩኤስ ዶላር በቻይናና በኢትዮጵያ መካከል የንግድ ልውውጥ ነበር ማለት ነው። እንግዲህ እኛ ለቻይና አንዳንድ እቃዎችን እንደምንልክ ይታወቃል። ሰሊጥ ለምሳሌ በብዛት እንደዚህ አንዳንድ ያላለቁ የቆዳ ውጤቶችንም እንልካለን። በተቃራኒው ደግሞ የተለያዩ ማሽነሪዎችን፣ ኢንፍራስትራክቸሮች፣ መሰረተ ልማት ግብአቶችን፣ የጤና አገልግሎት የሚውሉ መድኃኒቶችን፣ ሌሎች የጤና መሳሪያዎችን ከነሱ እንደምናስገባ ይታወቃል። ኢትዮጵያ ከቻይና ባላት ግንኙነት ከምታገኛቸው የኢኮኖሚ ጥቅሞች መካከል ዶክተር አደም ዋና ዋና ናቸው ከሚሏቸው ውስጥ አንዳንዶቹን እንደሚከተለው ይገልጿቸዋል። ቤልትን ሮድ ኢኒሽቲቭ የሚባል አለ። ቻይና ያነሳሳችው እና አሁን ብዙ ሀገሮችን ከሰባ በላይ የሆኑ ሀገሮችን ያቀፈ የተለያዩ የኢኮኖሚ ጥቅሞች የሚያመጣ ቤልትን ሮድ ኢኒሽቲቭ ይባላል። ቻይና ጅቡቲ፣ እንግዲህ ቤልትን ሮድ ኢኒሽቲቭ ሜምበር ነች። ኢትዮጵያም ከጅቡቲ ተነስቶ እስከ አዲስ አበባ የሚደርስ የባቡር መንገድ ስላለ ከቤልትን ሮድ ተጠቃሚነች ማለት ነው። ላዩ ንግዶችን በማሳለጥ የንግድ ላይ የሚወጡ ትራንዛክሽን ወይም ደግሞ በሂደት ላይ የሚወጡ ኮስቶችን በመቀነስ የዚህ አባል መሆኗ አንድ ቤኔፊት ነው። ሌላው እንግዲህ ቻይና ለኢትዮጵያ እንዲሁም ለአፍሪካ እያደረገችው ያለው ይሄ በመሰረተ ልማት ግንባታ ላይ እያደረገችው ያለችው አስተዋጽኦ ነው። መንገዶች፣ የአየር ማረፊያዎች ሊሆን ይችላሉ። ግድቦች፣ ቤቶች፣ ብዙ ግንባታዎች ላይ ተሳትፋ ነው ያለችው እና እንዲሁም በአብዛኛው ከቻይና የወሰድነው ነው ብድር በመሰረተ ልማት ወይም ደግሞ ኢንፍራስትራክቸር ግንባታ ላይ ነው የዋለው ማለት ይቻላል። ለምሳሌ አዲስ አበባ ላይ ያለውን የኢንተርሲቲ ወይም ደግሞ ከተማ ውስጥ የባቡር መንገድ መጥቀስ ይቻላል፣ እንደ ተከዜ ያሉ የግድብ ማመንጫዎችን ሌሎችም አብዛኛዎቹ መንገዶች በቻይና ነው የተሰሩት። ማለት ይቻላል እንግዲህ መሰረተ ልማት ምን ያክል ለአንድ ሀገር እድገት አስተዋጽኦ እንደሚያበረክት ያው ለሁላችንም ሁላችን እንረዳለን። ስለዚህ ይሄ ሌላኛው ከቻይና እያገኘ ነው ደሞ እየተጠቀም ነው ያለነው ትልቅ ነገር ነው ማለት ነው። አብዛኛውን የመሰረተ ልማት ግንባታ በብድርም ነው እያቀረበች ያለችው ማለት ነው። ሌላው ጥቅሙ አንዳንድ ኮንሴሽነል ሎን የሚባል አለ። ከሰጠችን ብድር ላይ የተወሰነውን እንደ እርዳታ የሚቆጠርበት ማለት ነው። እንግዲህ መሰረተ ልማት ነው የሚገነቡልናል ነገር የተወሰነ ደግሞ አቅማችን ስለማይፈቅድ ኢንፍራስትራክሽናል ሎን ወይም ደግሞ የመሰረተ ግንባታ ብድርም ስለሚያቀርቡልን ይሄ ነው። ይሁን እንጂ ኢትዮጵያ ከቻይና ጋር ያላት ግንኙነት ጠቃሚ ወይስ ጎጂ ጎኖቹ ይበዛሉ የሚለው በአገር ውስጥ ደረጃ የተለያዩ ጥናቶች እየተካሄዱ መሆኑን ዶክተር አደም ገልጸው መታየት ያለባቸው ነገሮች መኖራቸውንም ይጠቁማሉ። በአፍሪካና ቻይና ግንኙነት ላይ ሁለት መጽሐፎችን ማሳተማቸውን፣ የተለያዩ በርካታ ጥናታዊ ጽሑፎችን ማቅረባቸውን የገለጹት የምጣኔ ሀብቱ ባለሙያ ፕሮፌሰር አለማየሁ ገዳ አፍሪካም ሆነች ኢትዮጵያ ከቻይና ጋር ያላቸው ግንኙነት ጥንቃቄ የሚሻው መሆኑን ይመክራሉ። ከቻይና ጋር በተመሰረተው ግንኙነት ሊፈጠሩ የሚችሉ ጉዳቶችና ከወዲሁ መደረግ የሚገባቸውን መፍትሄዎችን በማመላከት ተከታዩን ይናገራሉ። ጉዳቱ ምንድን ነው ወደ ጉዳቱ ስንሄድ በእኔ እምነት ኢትዮጵያን ብቻ ሳይሆን ኢትዮጵያም ሆኗል አፍሪካውም ሆኗል ከእነዚህ ከቻይና ከሚመጣ ኢንቨስትመንት ለመጠቀም ሶስት ነገሮች ያስፈልጉናል ብዬ ነው እንደምጡ አንደኛው ካፓሲቲ ቱ ኔጎሽን ለመደራደር አቅም የእውቀት አቅም መደራደር ላይ ያስፈልገናል ሁለተኛ የሚያስፈልገን ሌላ ካፓሲቲ ፎር ቴክኖሎጂካል ማኔጀሪያል ስኪል ትራንስፈር እነዚህ ሰዎች ሲሄዱ የቴክኖሎጂ ሽግግር አድርገዋል ወይ? ብዙ ጊዜ ደግሞ የሚረሳው በጣም ኢምፖርታንት ሶስተኛው ፖይንት ማኔጀር ያል ሽግግር አለ። ከቴክኖሎጂ ያላነሰ ሰው ደግሞ የማኔጅመንት ክህሎት ተላልፈዋል ወይ? እነዚህ ነገሮች ላይ መስራት ይፈልጋል። እነዚህ ሶስቱ ነገሮች ላይ ካልሰራን ጥቅም አናገኝም። በእኔ እምነት እኔ በሰራቸው ጥናቶች አይ ቲንክ እነዚህ ሶስት ነገሮች ላይ ፌል ያልጋል ያደረግን ይመስለኛል። ለምን ለምን ብትለኝ ለምሳሌ ቴሌኮም ብሄድ እነሱ ብሄዱ እኛራን ማድረግ እንችለዋለን አዳውት እጠራጠራለሁ። ኢንፍራስትራክቸር ላይ ካፓሲቲ ቢልድ አድርገናል ወይ፣ በዚህ በዚህ ድርድር ላይ ሁለተኛ ማኔጀር የማኔጅመንት ክህሎት ውስጥ አስተላልፈናል ወይ ለስምል ጠራጠራል። ፕሮፌሰር አለማየሁ ቻይናዎቹ ወደ ኢትዮጵያ ለሚያስገቡት ነገር ሁሉ ከዕቃ ቅም እንኳ ሳይቀር ባለሙያዎች አሏቸው ይላሉ። ከቻይና ጋር በየዘርፉ ግንኙነት ሲመሰረት የተጓደሉ ድርድሮች የሚያስከፍሉትን ዋጋም እንደሚከተለው ያብራራሉ። እያንዳንዱ ዕቃ ሲያመጡ እነሱ ኤክስፐርት አላቸው። ለምሳሌ ለሰርቨር ኤክስፐርት አላቸው፣ ለአንቴና ኤክስፐርት አላቸው፣ ለተለያዩ የቴሌኮም ፓርቶች ኤክስፐርት አላቸው። ስለዚህ እኛ ጋስ በዚህ በኩል የምንደራደር ኤክስፐርት አለን ወይ ስትል ያኔ ኤክስፐርት የሚባል የለን። ስለዚህ በዚህ ድርድር ላይ ሰላሳ አርባ ሚሊዮን ዳላር በቀላሉ ታጣለህ ማለት ነው ከቻይና ጋር የሚደረጉ የተናጥል ግንኙነቶች አፍሪካንም ሆነ ኢትዮጵያን ይጎዳል የሚሉት ፕሮፌሰር አለማየሁ አደጋውን እንደሚከተለው አብራርተዋል። ስለዚህ ምንድን ነው አደ ኤንዶ ፍሬዴ ሚኒዮናል ከአፍሪካ ጋር ኩትም የቻይና አፍሪካ ጥናት የተረዳውት ምንድን ነው? እነዚህ አሁን ባልኩ ሶስት ነገሮች ላይ ካላረግን የራሳችንን የራሳችን ካልሰራ አፍሪካ ላለፉት መቶ ዓመት ከምዕራቡ ጋር የነበራት ግንኙነት ከቻይናም ጋር ይደገማል። ብዙ ለውጥ የለው። ምስራቅም ሆነ ምዕራብ ሁሉም ከብሔራዊ ጥቅሙ ተነስቶ ነው የሚመጣው። ስለዚህ እኛ ስማርት ካልሆነን እና ስማርት ኔጎሺዬሽን ስማርት ኢን ቴክኖሎጂካል ትራንስፈር ስማርት ኢን ማኔጅሪያል ትራንስፈር ካልሆነን ከቻልን ደግሞ አራተኛ ማለት ከቻልን ደግሞ ይሄንን ነገር ኮሌክቲቭሊ ብናረገው በክልት ሊብስን ወይ በሪጅን በዚህ ለምሳሌ በኢጋድ፣ በኮሜሳ፣ በኢስት አፍሪካ ወይም በኤዩ ካላረግ ነው አጉል ፍክክር ውስጥ ይከቱንና ስበርሳችን ሀገሮችን ሀገር ይከቱንና ሁላችንም ወደ መዝቀጥ እንሄዳለን። ፈረንጆቹ ይህንን ደሬስቱ ደባረ ይሉታል። አድማጮች፣ በቻይና እና በኢትዮጵያ መካከል ያለው የምጣኔ ሀብት ግንኙነት አስመልክቶ ያደረግነው ውይይት በዚህ አላበቃም። ቀሪዎቹን በሌላ ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤናሽ ጥላት እኔም ደረጀንና የምጣኔ ሀብት ትንታኔ ያቀረቡትን ባለሙያዎች አመሰግናለሁ። አድማጮች የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሚያቀርበው ዝግጅት ለዛሬ ማክሰኞ ምሽት ያሰናዳውን እዚህ ላይ ያበቃ። ያስተናግድኳችሁ አሉላ ከበደ፣ የቴክኒክ አቀናባሪው ኤልያስ አስማረና ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ ምሽት ታዲያ ሶስት ሰዓት ላይ እንመለሳለን። ጠብቁን። Tahun ini memberi bekul salam dan hadir.